I then said ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናችሁ እንቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግመው ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ሀማስ ታጣቂዎች ባለፈው ቅዳሜ በእስራኤል ላይ ባደረሱት ድንገተኛ ጥቃት ልጃቸው እንደተገደለባቸው የአሜሪካ ድምፅ ያናገራቸው ትውልድ ኢትዮጵያ የሆኑ ቤተ እስራኤላዊ አባት አስታውቀዋል። አስማማዋየ ነው በዚህ ዙሪያ ያጠናቀረው ዘገባ ይቀጥላል። በእስራኤል ቤርሸባ እንደሚኖሩ የገለጹት አቶ ድባል እሳቱ የሚኖሩበት አካባቢ የአማስ ታጣቂዎች ጥቃት ካደረሱበት በቅርብ ርቀት እንደሆነ ይናገራሉ። ባለፈው ቅዳሜ ጠዋት በደረሰው ጥቃትም የ21 ዓመት ዕድሜ ያለው ወታደር ልጃቸው እንደተገደለባቸውና በአሁን ወቅትም ሀዘን ላይ እንደሚገኙ ለአሜሪካ ድምፅ ተናግረዋል። ልጅ ኦር ይባላል። በአማርኛ መብራት ማለት ነው። በዕብራይስጥ ኦር ነው የምንለው። ኦር ዱባለ ሳቱ ይባላል። ያ አንድ ዓመት ልጅ ነው። አራተኛ ነው። ወስ በታች ደግሞ አሉኝ ሶስት። በአጠቃላይ ሰባት ናቸው። ከካምቦ መጥቶ አሙስ አግኝቶኝ እናቱ ወንድሞቹ ጋራ ቤት አድሮ አረብ መለሳለሁ አለኝ። ምን ወደ ስራ ወጥቼ ባለቤቴ ጋር ሄድኩኝ። ኋላ ደውሎ ሳየው ደወልኩለትኝ ደርሻለሁ አለኝ፣ እና ሮብ መለሳለሁኝ ሮብ አልተመለስኩም። ሐሙስ መልሼ እመጣለሁ አለኝ። እሺ ብዬ ያው ሰላምታ ተቀያይረን፣ አላ ቅዳሜ፣ አርብ ለቅዳሜ የሚያነጋ ተኩስ ተከፍቶ ከዛ በውጊያ ነው ወደቀ። ጓደኞቹን አደናለሁ ብሎ ለራሱም ስም አልዳነ። ጓደኞቹም ስም ተመተዋል። የሞቱም አሉ፣ የዳኑም አሉ። አደጋ ነው የደረሰባቸው። ልጄ ጥሩ ልጅ ነበር፣ ብርቱ ሰውንም ያበረታታ፣ በአላማው የቆመ ሃይማኖትን ያከበረ፣ እናት አባቱን አክባሪ አካባቢውን ለሁሉ እረዳለሁ ሚል ሁሉን የሚወድ ጠንካራ ልጅ ነበረ። ለሀገር ነው የወደቀ ልጄ። ግምን አረጋለሁ እንደኔ ችግር ለደረሰባቸው ወገኖች፣ እያንዳንዱ ወታደር ልጄ ነው፣ እያንዳንዱ ወታደር ሴት ልጅ ልጄ ናት፣ የወደቀውም ወገኔ ነው ሁሉ ያጽናናቸው እላለሁ። ሌላ የሚጨምረው ነገር የለም። አሁን በሀዘን ላይ ነው ያለ፣ ገና ያልተቀበረ። ትውልደ ኢትዮጵያ የሆኑት አቶ ዱባለ ወደ እስራኤል ከመጡ ሰላሳ ሁለት ዓመት እንደሆናቸው ገልጸው በሀገራቸው ላይ የደረሰው ጥቃት ከፍተኛ መሆኑን ተናግረዋል። አሁንም የሮኬት ጥቃቱና ጦርነቱ እንደቀጠለ ስለመሆኑ ይናገራሉ። ተኩስ አሉ፣ ግን እንደፊቱ አይደለም አለ። ጦርነቱ አለ። የኞች ማጥቃት ጀምረዋል፣ እያጠቁ ነው ያሉ። ጦርነት ጦርነቱ ሁኔታ በጊዜ ሁኔታ ይለወጣል፣ እናውቃለን እንደሚሆን ሌላው ትውልደ ኢትዮጵያዊ የሆኑት እስራኤላዊው አቶ ማሩ ፀሐይ ሲድሮት በተባለው የእስራኤል ከተማ እንደሚኖሩ ይገልጻሉ። የመጀመሪያው የሐማስ ጥቃት የደረሰው እርሳቸው ባሉበት ከተማ መሆኑን ገልጸው በርካታ የጸጥታ አካላት መገደላቸውንና እርሳቸውንና ቤተሰባቸውን ጨምሮ የከተማ ነዋሪዎች ያለፉትን ቀናት ቤታቸውን ዘግተው ማሳለፋቸው ይናገራሉ። እኔ ሲድሮት ነው ያለሁኝ። ያው እኛም ከቅዳሜ አስክትን ስታውን ድረስ ከቤት ተዘግተን እናያለን። የሚወጣ የለም የለፈልፍ የለም መስኮት ዘግተን በየቤቱን ላይ የገቡ ስለያዙት ተይ እንዳትገብቱ ጫጫቴ እንዳታረጉ ቴሌቪዛን እንዳታዩ እየተባለ የወታደር መመሪያ የሚሰጡትን የእነሱን እያዳመጥነ ከቤት በቤት ተዘግተን ነው ያለን። እናንተ ከተማ ውስጥ ገብቷል በጣም ቅርብ ነው ማለት ነው። ዋናው መጀመሪያ የገቡኝ ነው፣ እዛ መጀመሪያ ከወዲያ ዳር የገጠር ቦታ ማለት ነው። እንደዚያ ያሉትን እነዛ ቅዳሜ ማታዘፈን ነበረ እዛ እነዛን ያው መተተው እዛ ደግሞ የወታደሪያ ወጣቢያ ያዛዝል እነሱን ወታደሮችን ገለው መጥተው የሻ ቀጥታ መጥተውን ገቡ። ያው ስግሮት የሚባል ቦታ የፖሊስ ጣቢያ መጥተ ያዙት። ከዛ ያሉትም ፖሊሶች እነሱን ፈዝተው ያው በየት ስራው ተበተኑ። እርሳቸው በሚኖሩበት አካባቢ አሁንም ከሐማስ የሚተኮሱ ሮኬቶች ተባብሰው መቀጠላቸው የተናገሩት አቶ ማሩ በአካባቢያቸው በሐማስ ታጣቂዎች ከተገደሉት መካከልም ቤተ እስራኤላውያን የፖሊስ አባላት ስለመኖራቸውም ገልጸዋል። ሰላም ማታ ልጆች ና ባለቤቴን ውስጥ የልጄ ቤት ምሽራቅ ያለማዛ ድርሸ ተመልሽን የከቤት መተዳደሩብን ጠዋት በአስር ሰ ዋዛካ ይባላል። ያው ጮኸ ማስጠንቀቂያ ደወል ጮኸ። እኔም ከዛ መጠለያው ቦታ እጄ ገባሁ። እዛ የጎረቤት ቤት መጥቶ እዛ ያለው መኪና በሙሉ አመድ ነው ያደረገው። አሁን እንዳትወጡ እንዳትገቡ ተብሎ ያው በየስፍራው መውጫ መግቢያም የለም። ከዛ እንደገና ፖሊስ ጣቢያ ፖሊሶች ደውለን አውጡናልና፣ እንደገና ረዳት ሰጥተው ያው መኪና ስለተመጣ መውጫም የለም። አሁን የላሰው ከሌላ ሀገር መጥቶ ከዛ ነው። አሁን ቅርብ ጊዜ ነው የገባ ነው። ወደዛ ሸሽተን ደናል የተባባሰ ነው የተባባሰ ነው የሄደው። ምንም ልዩነት የለውም። አሁን በጣም በጣም ተባብሷል። እዛ እንግዲህ እርሱ የነበሩበት አካባቢ ላይ በጣም ብዙ ትውልድ የኢትዮጵያውያን ቤተሰባውያን ነበራችሁ። ምን ያክል ነበር የነበረው ጉዳት? ውስጥ ምን ያክል ነው ምን ያክል ሰው ተጎዳ? በእርስዎ ባሉት መረጃ እንግዲህ የቁጥሩ ሁኔታ ስንት እንደሆነ ገና አላየ ነው። ወደ ስምንት የሚሆኑት ፖሊሶች መጀመሪያ ከዛ ፖሊስ ጣቢያው ወደ ስምንት የሚሆኑ እነሱ ነው ወደ የገደሏቸው ወደ ሆደዛ ውስጥ ፖሊስ ጣቢያውን እነሱ ነው ያዙት። ነዛ ያመዛ ፖሊስ የሆኑ አሉ እነሱም አንድ ሶስት ያክል ያው እዛው ተገለዋል። አገዳደሉም ቀላል አይደለም፣ ያው ይዘገንናል። ለአራተኛ ቀን በቀጠለው የእስራኤልና የሐማስ ውጊያ በሁለቱም ወገኖች በኩል የሞቱ ሰዎች ቁጥር ማሻቀቡን ቀጥሏል። ሐማስ ባለፈው ቅዳሜ ባደረሰው ጥቃት በእስራኤል ወገን የተገደሉ ብዙን ሲቪሊያን የሆኑ ሰዎች ቁጥር አንድ ሺህ ሁለት መቶ መድረሱን ተነግሯል። የፍልስጤም ባለሥልጣናት በበኩላቸው በጋዛ ዘጠኝ መቶ የሚደርሱ ሰዎች እንደሞቱ አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ የማህበራዊ ሚዲያ አገልግሎት ተቋም ነው። ሀብታሙ ስዩም ከተቋሙ መስራች ጋር ያደረገው ቆይታ ይቀጥላል። እሺ፣ ከልብ አመሰግናለሁ ሀብታሙ፣ እና አንተም የምትሰራበትን ላመሰግን ፈልጋለሁ። በመጀመሪያ ስሜ ታምራት ይባላል የምሰራው ድርጅት ስሙ ደግሞ ኢንስፓየር ኢትዮጵያን አሶሴሽን ይባላል ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሼቲቭ ነው ወይም ዩዝ ኔትወርክ ኢትዮጵያ እንግዲህ እንደ ፋውንደር ሆኜ ነው የማገለግለው እዚህም ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው። የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ? በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይሄ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሐሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለኅብረተሰባቸው ኮንትሪቢት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአዎንታዊነት ሐሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ ምሰራው? ሀገር መጥቼ መቼ ነው ማገለግለው? ሀሳቤን እውቀቴን ይታይን፣ ለማን ነው እንዴት ነው ማደረው? ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአሁንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩ እና እንዲማማሩበት ይህም ደግሞ ዲጂታል ፍሬንድሽፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። እንግዲህ ይህ መረብ ወጣቶችን ያለ ገደብ ከገጠር ከከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ ሀሳብ ነው እንዲቀያየሩ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ እያመቻቸ ነው። ምህዳር ነው እንግዲህ ፕሮግራማችን ዲጂታል ነው። ከዛ ደግሞ አዎንታዊ ነው። እንዲሁም ደግሞ አሳታፊ ነው። እንግዲህ በተለይ በቴሌግራም ገጻችሁ ከ35 ሺህ በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋረልን እሺ። አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችም ተስፋ እንዲቆርጡ በሀገራቸው ላይ ተስፋ እንዳይኖራቸው በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው ቢሆን ባለራዕይ ውጤታማ ጤናማ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውጣቸው ያለውን መክሌት ውጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆሩ ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርን ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ይሰተናል። በዚህ ካምፔን ላይ ለስልሳ ያን ስልሳ ስልጠናዎችን በስልሳ የተማሩ እና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትርኒንጎችን ኦፈር አድርገናል። በዚህ ኮንሰርቬሽን ካምፔን ላይ ማለት ነው። እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለው ፋይዳ ምንድን ነው? እንግዲህ አሁን ባለንበት ሁኔታ አለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የስንኮተኩተው የሚያድገው በአዎንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች መንግስት እንዲሆን፣ ኤንጂኦዎች እንዲሆኑ፣ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አዎንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም ለህብረተሰብ ልማት የሚጠቀም ለአብሮነት የሚጠቀም ለእድገት የሚጠቅሙ ሜሴጆችን በማቅረብ ደት ላይ ሰፊ ስራዎችን መስራት አለባቸው ብዬ ሲታደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶች እና እይታዎችን በመጋራት እርስ በርስ አውንታዊ የሆኑ ትስስሮችን በመፍጠር እራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአውንታዊነት ሆን ብለው ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አውንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው፣ የሚያንቀውን መልእክቶች ያቀርቡለታል፣ ያሳሰቡታል። ይሄ ከስራ ድር ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል ከስኮላርሺፕ አንጻር ሊሆን ይችላል። ዲጂታል ፍሬንድሽፖችን ከመመስረት ሊሆን ይችላል። የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚታ ጠቃሚ እና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢውት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው። በዲጂታል ቮለንተሪዝም አንጻር ካለበት ቦታ ሆኖ ወንድምናየቱ በኮችንግ በሜንተርሽፕ በስትሬኒ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን ዲጂታል አይዲዮሎጂን ከማስፋት አንጻር በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው። ከመለየታችን በፊት እንግዲህ በአንድ አመት ጉዟችሁ ውስጥ የተለያዩ መረጃዎችን የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህን በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ ስናደርግ አዎ እንግዲህ ይህ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነ የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻልንም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩት ካምፔን በ ኢትዮጵያ ውስጥ አስራ አምስት ሚሊዮን ወጣቶችን ኦንላይን ለመድረስ አምስት ሚሊዮን ወጣቶችን መሬት ላይ ለመድረስ እንዲሁም በሁለት መቶ ሀምሳ ከተሞች ላይ ይሄንን ስራ ለመስራት አንድ ሺህ በላይ አምባሳደሮችን ሪክሩት አድርጓል። ይህም በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦ ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ሕብረተሰብ የሚያሰለጥኑ አምባሳደሮችን ሬክሪት አድርገናል። ይሄ ሁሉ ከላይ ሚኒሽ የሚያረኩልህ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብሮ የሚሰሩ ተቋማቶች አሉ፣ ግን አብዛኛው ስራ የተሰራው በበጎ ፈቃድ በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይሄንን ክፍተት ፈጥሮብናል። መሬት ላይ ወርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራቶስንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያድገናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶች እና የመንግስት አካላትም እንዲሁም ደግሞ የጊዞ ተቋማቶች ላይኖሩ ይችላሉ፣ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬድ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙ። ብይነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ። ታንኪ ሆኔም ተለባ መሰግናቸዋለሁ። አራተኛው የዓለም መስማት የተሳናቸው የእግር ኳስ ሻምፒዮና ከሰሞኑ በማሌዥያ ተካሂዷል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል። ይሄ የእግር ኳስ ቡድን በፈረንሳይኛ የምልክት ቋንቋ ነው የሚግባባው። ነገር ግን ጥንካሬን በቡድን መስራትና ፍቅር የተቀላቀለበትን የቡድኑን መልእክት ለመረዳት ቋንቋውን ማወቅ አይጠበቅበትም። ቡድኑ በብዙ መልኩ ይግባባል። እንደ ሁሉም ሰው ጠንክረውም ይጫወታሉ። የፈረንሳዮቹ ግብ ጠባቂ ማቲያስ ሌሮይ በውድድሩ ላይ ያሉ አትሌቶች የሰዎችን ግንዛቤ ለመቀየር ሚና አላቸው ይላል። ለአለም በሙሉ መስማት ቢሳነኝም እግር ኳስ መጫወት መቻሌን ማሳየት መስማት እንደሚችሉ ፕሮፌሽናል ተጫዋቾች እኛም ቆንጆ የእግር ኳስ ጨዋታ መጫወት እንደምንችል ማሳየቴ በጣም አስፈላጊ ነገር ነው። ቤን ኤካኒም ናይጄሪያዊ አሰልጣኝ ናቸው። በእነዚህ አትሌቶች የምናየው ልዩ ነገር ጥንካሬያቸውና ለውጥም ለማምጣት ያላቸው ፍላጎት ነው። ሜዳ ላይ ለሚያገኙት አድናቆት በሙሉ ብዙዎቹ እጅግ ለፍተዋል። አምስት ቁጥር ለብሳ ለዩናይትድ ስቴትስ የምትጫወተው ግሬሲ ፊትስጀራልድ በአካባቢ ምህንድስና ማስተሯን በማጥናት ላይ ትገኛለች። ሌላዋ የቡድኗ አባል ኬት ዋርድ የኮሌጅ እግር ኳስ ስትጫወት የነበረ ሲሆን አሁን አሰልጣኝ ሆናለች። ሰዎች መስማት ስለተሳነን ብቻ ምንም ነገር መስራት የማንችል ይመስላቸዋል። ምናልባት አንዳንዴ የተለየ ድጋፍ ልንፈልግ አሊያም ለየት ባለ መልኩ ልንፈጽመው እንችላለን። ነገር ግን እንደ ማንኛውም በዓለም ላይ እንዳለ ሰው ጎበዝ፣ ስኬታማና ጠንካራ ሰራተኛ መሆን እንችላለን። የኬቲ እናት ኬቲ ብዙ እድሎች እንዳሏት የተገነዘበችው ከ14 ዓመታት በፊት መስማት የተሳናቸውን ብሔራዊ ቡድን ስትቀላቀል ነው ይላሉ። የፈለገችውን ነገር መሆን ትችላለች። መምህር፣ ጠበቆች፣ ነጋዴዎች ነበሩ። ስለዚህ ወደፊት እድል እንዳላት ልትገነዘብ ትችላለች። ኬሲ ኪንግ ደግሞ በኦሃዮ ግዛት ውስጥ የምታገለግል ነርስ ናት። ኬሲ እሷና ቡድኗ ሰዎች የሚያጋጥማቸውን ተግዳሮት እንዲያልፉ ያነቃቃሉ ትላለች። ሁላችንም በሆነ የህይወት ዘመናችን ተግዳሮት አጋጥሞናል። ማድረግ ያለብን ነገር ዝም ብለን ወደፊት መሄድ ነው። አንዳንዴም ከሰዎች በተለየ እጥፍ መስራት ሊጠበቅብን ይችላል። ነገር ግን ቢሆንም እጅ አትስጡ፣ ጠንካራ ሆኑ። ከዛ ምንም ይሁን ምን ግባችሁ ላይ መድረስ ትችላላችሁ። ቡድኑ ቁርጠኝነታችንና ስኬታችን አያስደንቃችሁ ይላል ምክንያቱም ማድረግ የማይችሉት ብቸኛው ነገር መስማት ብቻ ነው። በመቀጠል ደግሞ ከወደ ኬንያ የወዳደቁ እቃዎችን በጥቅም ላይ እንዴት እየዋሉ እንዳለ እንቃኛለን። ናይሮቢ ዳርቻ ላይ በምትገኘው ኦንጋታ ሮንጋይ ክፍለ ከተማ አሌክሳሲ አንደኛ ደረጃ ትምህርት ቤት አሁን የምሳ ሰዓት ነው። ለስራ ፈጣሪዋ ሚሸል ሙቱሪ ምስጋና ይግባና ሕፃናቱ አሁን ላይ ተቀምጠው የሚመገቡበት ከፕላስቲክ የተሰራ ስፍራ አላቸው። ሙቱሪ የፕላስቲክ ጠርሙሶቹን በደቀቀ ፕላስቲክና አሸዋ በመሙላት ከሲሚንቶ ጋር በማገናኘት ለግንባታ የሚውሉ ጡቦች እንዲሆኑ ታደርጋቸዋለች። ፕላስቲክን በከባቢ ሁኔታ ውስጥ ለመሸርሸር መጣር መቼም አይሳካም። ለሚሊዮኖች ዓመታት እንዲሁ እንዳለ ይቆያል። ከዚያ ይልቅ የሰዎችን ሕይወት ሊቀይር ወደሚችል ጠቃሚ ስራ ለምን አንለውጠውም? ለምን ወንበሮችን አንሰራበትም ብለን አሰብን? ስለ አካባቢ ጥበቃ ንቃተ ሕሊናቸው እንዲያዳብሩ ተማሪዎች ጡቦቹን ለመስራት የሚያገለግሉ የፕላስቲክ ጠርሙሶችን እንዲሰበስቡ ይደረጋሉ። የመጨረሻ ውጤቱ ታዲያ እኒህ የሚያማምሩ ባለቀለም ወንበሮች ሁነዋል። ተማሪዎቹ ወንበሮቹ የትምህርት ቤቱን ገጽታ በበጎ እንደቀየረው ይናገራሉ። 11 ዓመቷ ጃዝሚን ሲያንተው ከተማሪዎች መካከል አንዷ ናት። ምሳ ሰዓት ላይ እንዳየውት ከሆነ ተማሪዎች ወደ ሜዳ መሄድ አይፈልጉም። አንዳንዴ ወንበሩ ላይ ለመቀመጥ ግብ ግብ ሲገጥሞ ያለው። በረፍት ሰዓት አንዳንዶቹ የተማሩትን ለመከለስ፣ አንዳንዶቹን ለማውጋት፣ አንዳንዶቹ ደግሞ በዚህ ስፍራ አረፍ ለማለት ይመጣሉ። የሲያንቶ መምህር ዱሜቲላ ካሉንዶም ወንበሮቹን ወዳችኋለች። ይሄ ለትምህርት ቤታችን አንድ ተጨማሪ ነገር ነው። በጣም ያምራል። መልካም ስምም አሰጥቶናል። ዩናይትድ ስቴትስ ከሚገኘው ክሌርሞንት ኮሌጅ በባዮ ኬሚስትሪ የተመረቀችው ሙቱሬ ይህን መርሃ ግብር ወደ እንስሳት መጠለያና የህዝብ መናፈሻዎች ማስፋፋት እንደምትሻ ትናገራለች። ስራው የመንፈስ በረከት እንዳለው ታወሳለች። በዚህ ስፍራ ተቀምጠው በለፋንበት ነገር ደስተኛ ሲሆኑ ማየቴ እኔንም ደስተኛ አድርጎኛል። የበለጠ እንድሠራ የሚያደርግ ተነሳሽነት እንዳለኝ ተሰምቶኛል። ለአካባቢ ጥበቃ አገልግሎት የሚውሉ ተጨማሪ የፈጠራ መንገዶችን እንዳስስ ገፋፍቶኛል። በተባበሩት መንግሥታት ምዘና መሰረት ዓለም በየአመቱ 430 ሚሊዮን ቶን ፕላስቲክ ያመርታል። ከዚህ መካከል ድጋሚ ጥቅም የዋለው ከዘጠኝ በመቶ ያነሰው ብቻ ነው። አፍሪካዊ የፕላስቲክ ብክለት ለፈጠራቸው አሉታዊ ተጽዕኖዎች በተለይ ተጋላጭ ናት። ኬንያን የመሰሉ አንዳንድ የአፍሪካ ሀገራት ለነጠላ አገልግሎት የሚውል ፕላስቲክ ቢያግዱም የለውጥ አራማጆች ግን የበለጠ ሊደረግ እንደሚገባ ይናገራሉ። ሄለንዲና አረንጓዴ ሰላም አፍሪካ በተሰኘው ተቋም ውስጥ የፓን አፍሪካን ፕላስቲክ መርሃ ግብርን ይመራሉ። ወደ ዓለም አቀፍ ፕላስቲክ ተኮር ስምምነት እያመራን ነው። ቀጣዩ ስብሰባ በኅዳር አጋማሽ በናይሮቢ ይከናወናል። ጠንካራ ስምምነት ይፈረም ዘንድ ይህ ለአፍሪካ መልካም እድል ነው። ምክንያቱም የተረፈ ምርት አወጋገድ በእጅጉ ትልቅ ጉዳይ ነው። የፕላስቲክ ብክለት የዓለም ዋና ከባቢያዊ ሁኔታ ችግር ሆኖ ቆይተዋል። ውቱሪ ፕላስቲክን መልሰው ለጥቅም የመዋል ተነሳሽነቷ ችግሩን ለመቀነስ እንደሚረዳ ተስፋ አድርጋለች። እያንዳንዷ ፕላስቲክ በምትነሳበት አንዲት አፍታም ቢሆን የመሰናደው ጋቢና ቤ ነው። የልጆች የስክሪን ሰዓት ገደብ ካልተበጀለት የትኩረት ማጣት፣ የንግግር ክህሎትና የአይን እይታ ደክመት እንዲሁም ሌሎች አካላዊ እድገት ተጽዕኖች እንዳሉት ባለሙያዎች ይናገራሉ። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። ህጻናት እድሜያቸውን የጠበቀ የጨዋታ ሰዓትና ስፍራ እንዳያገኙ እክል ከፈጠሩ ጉዳዮች መካከል የህዝብ ቁጥር መጨመር እና እጅግ ብዙ ወላጆች ከመኖሪያ ቤታቸው እርቀው መስራታቸው የሚጠቀሱ ምክንያቶች ናቸው። በተለይም ደግሞ ከቴክኖሎጂ እድገት ጋር ተያይዞ በዓለም ላይ የቴክኖሎጂ ምርቶች የሆኑ ስልኮች፣ አይፓዶች እና ቴሌቪዥኖች የሕፃናት የጊዜ ማሳለፊያ ከሆኑ ሰነባብተዋል። አጠቃላይ ሐኪምና የህጻናት ሁለንተናዊ እድገት ባለሙያ የሆኑት ዶክተር ቱሚም ጌታቸው እነዚህ ጊዜ ማሳለፊያዎች ጨቅላ ህጻናት እድገት ላይ አሉታዊ ተጽዕኖን እያሳደሩን ይላሉ። ስክሪን ጊዜ ማለት ህጻናቶች በተለያዩ የኤሌክትሮኒክስ መሳሪያዎች ለምሳሌ እንደ ቴሌቪዥን፣ ታብሌት፣ ኮምፒውተር ላይ የሚያሳልፉትን ጊዜ ነው የምንወስነው ስክሪን ታይም ስንል ማለት ነው። ስለዚህ ወላጆች ልጆች የስክሪን ታይማቸው በጨመረ ቁጥር ለተለያዩ ነገሮች የመጋለጣቸው ሁኔታ በጣም ያመዝናል። ይሄ ምንድነው ልጆች የሚቀበሉትን ነገር መዛዝ ነው። ይሄ ጥሩ ነው፣ ይሄ መጥፎ ነው ብለው የመለየቱ አቅም እየዳበረ ስላልሆነ ሞ አልባሌ ለሆኑ ወይም በጭንቅላታቸው ላልዳበረበት ነገር መጋለጥ ነው። ከዛ በተጨማሪ የልጆች የቋንቋ ወይም የንግግር ብቃታቸው በጣም ይቀንሳል። ይህንም ደግሞ የምናየው ብዙ ጊዜ ልጆች እንዳይረብሹም ሆነ ከዛም ደግሞ አርፋው እንዲቀመጡላቸው ከማለት የተነሳ ስልክ ሲሰጧቸው በጣም ለረጅም ጊዜ ልጆች ከሰው ጋር ለማውራትን የሰውንም ምግግር ለመስማት ጊዜ ያጣሉ። በዚህም የተነሳ ልጆች የቋንቋ ወይም የመናገር ክህሎታቸው በጣም ይቀንሳል። በዚህ ሀሳብ የሚስማሙት እናት ወይዘሮ ለምለም ሀይሌ ናቸው። ወይዘሮ ለምለም የአዲስ አበባ ነዋሪ ሲሆኑ የአራትና የሁለት ዓመት አመት እድሜ ያላቸው ህጻናት ልጆች እናት ናቸው። እሳቸው ከመውለዳቸው በፊት አስቀድመው ወላጅ የሆኑ የቤተሰብ አባሎቻቸው ለልጆቻቸው የሚያደርጉትን የስክሪን አጠቃቀም በመመልከት የራሴን ልጆች ሳሳድግ መጠንቀቅ አለብኝ እንድል አድርጎኛል ይላሉ። ስክሪን የሚጠቀሙ የወንድሜ ልጅ አለች። በጣም አስቸጋሪ ናት መቀመጫ እንጫለች ካለ ስልክ በስተቀር ሌላ ነገር ምንም ነገር ላይ ሶሻላይዝ አታደርግም። በዚህ ላይ ደግሞ ስትቀሚያት በት በጣም በጣም በጣም ኤክስትሪም የሆነ የመጮህና የማልቀስ ናላት። እዛ ውጭ ግን ዝምተኛ ታታወራ፣ ጸጥ ብላ ከስክሪን ውጪ ራሷን አግልላ ነው ትቀመጠው። ስክሪን በጣም ልጆቹ እንዳሁን ነው የሚያደርጋቸው። የሁለት ልጆች እናት የሆኑት ወይዘሮ ለምለም ልጆቻቸው እድሜያቸው ሁለት አመት ከመሙላቱ በፊት ምንም አይነት ስክሪን አልሰጠሁም የሚሉ ሲሆን ጠቅሞኛል የሚሉትን ተሞክሮ ያጋራሉ። እኔ ሁለቱን ልጆች በስክሪን ታይም ስለማላምን ስክሪን ታይም አልሰጥም። በአብዛኛው አሁን ከሁለት ከሁለት አመት በኋላ ነው የጀመርኩላት። ለእሷ አሁን አራት አመት ሆኗታል። ስለዚህ የአራት አመት ልጅ ናት፣ ኦልሞስት አምስት አመት ልጅ እሷ ቲቪ ታያለች፣ አይፓድ አላት። አይፓዱንም ሰመር ላይ ለሰላሳ ደቂቃ ወይ ለአንድ ሰዓት ይሰጣታል። አለበለዚያ ቲቪ ግን ዝም ብላ ታያለች። እሱ ግን አይቶ አያውቅም ምንም ነገር፣ ሁለቱንም ነገር ገና አንድ አመት ከስድስት ወሩ ስለሆነ ሁለት አመት ላይ ነው የጀምርላቸው። በጣም ጥሩ የመጫወት ልምድ እና ሌላ ነገር ላይ በደንብ ፎከስ የማድረግ እንትን አላቸው። በጣም ይጫወታሉ። ከሰው ጋ ሶሻ ላይ ያረጋሉ። አክቲቭ ናቸው። በጣም ዘፈን ይወዳሉ። ዶክተር ቱሚም እጅግ ብዙ ስክሪን የሚጠቀሙ ህጻናት እያደጉ ሲመጡ ትኩረት የማድረግ አቅማቸው ይቀንሳል ይላሉ። ከዚያ በተጨማሪ ደግሞ የትንሽት ብቃት ወይም አቀባበላቸው ራሱ በጣም ነው የሚቀንሰው። እንደውም በዚህ ላይ በቅርብ ጊዜ በአሜሪካ የተደረገ አንድ ጥናት ልጆች በተለይም ህጻናቶች ከሁለት አመት እስከ አምስት አመት ባሉ ህጻናቶች ላይ ከሰላሳ ደቂቃ በላይ የሆነ የንግግር ብቃታቸው በግማሽ ይቀንሳል ተብሎ ነው የተሰራው ጥናት ነው የሚያሳየው። ሌላው ደግሞ ያው ልጆች ረዘም ላለ ጊዜ የስክሪን ታይም ሲበዛባቸው የጨረርም አይናቸውን የመጉዳት ነገር ይኖራል። የእንቅልፍ ሰዓታቸው መዛባት ይኖራል። ስሜታቸውንና ራሳቸውን መቆጣጠር አለመቻል ሊያመጣባቸው ይችላል። ጣ ያለ ባህሪዎችን ሊያሳዩ ይችላሉ። ከዛም በተጨማሪ ደግሞ የሰውነት እድገታቸው ላይም ደግሞ የተለያዩ ተጽዕኖዎች ሊፈጥርባቸው ይችላል። በተለይም ደግሞ በጣም አብዛኛውን ጊዜ የሚቀመጡ ስለሚሆን ወይም ደግሞ ስልኪዛ ወይም የስክሪን ታይማቸው በጨመረ ቁጥር የሰውነት ክብደት በጨመረ ወይም ኦቤሲቲ በእንደዚህ አይነት ነገሮችን ሊቀመጡ ይችላሉ። እና የስክሪን ታይማቸውን መቆጣጠር ወይም ስክሪን ጊዜያቸውን መቆጣጠር ለልጆች በጣም በጣም አስፈላጊ ነው። ዶክተር ቲምም ምንም እንኳን ቴክኖሎጂ እና የስክሪን አጠቃቀም ጥንቃቄ ቢያስፈልገውም በአጠቃላይ አቁሙ ማለት ግን አይደለም ሲሉ ይናገራሉ። ይሁን እንጂ ከስክሪን አጠቃቀም ጋር ተያይዞ መደረግ አለባቸው የሚሏቸው ምክረ ሀሳቦችም እንዲህ ጠቁመዋል። እንግዲህ ልጆች በተለይ አሁን ባለው ሁኔታ ከተወለዱ ጀምሮ የሚጋለጡበት ሁኔታ ያለው ምክንያቱም ወላጆች ስልኮቻቸውን ይዘው አጠገባቸው ነው የሚያጠቡት የሚያሰኙት፣ በደንብ ነው ልጆች ለስክሪን ታይም የተጋለጡ የሚሆኑት። ነገር ግን በተቻለ መጠን ከሁለት ዓመት በታች ያሉት ልጆች ለስክሪን ታይም ባይጋለጡ በጣም አስፈላጊ ነገር ነው። ከዛ በተጨማሪ ግን ከሁለት አመት እስከ አምስት ዓመት ያሉ ልጆችን ከአንድ ሰዓት ባልበለቀ ይሄ ምን ቢያዩ አስፈላጊ ነው ብለው ወላጆች አይተው የመረመሩትን ነገር ለልጆች ቢያሳዩአቸው ይህም ከአንድ ሰዓት ባይበልጥ በአጠቃላይ ማለት ነው። ከአምስት ዓመት በላይ ላሉ ልጆች ደግሞ ማክሲማም ከሁለት ሰዓት ባይበል ይመከራል። ይሄ ምንም ቅድም እንዳልኩት አንደኛ ወላጆች በደንብ ለይተው ማወቅ አለባቸው ልጆቻቸው የሚያዩትን ነገር። ከዛ በተጨማሪ ደግሞ ወላጆች ከዲጂታል ዓለም ጋር ያላቸውን እውቀት በጣም ማሳደግ አለባቸው። ምክንያቱም አሁን ባለ ሁኔታ ልጆች ከወላጆች በጣም በእጥፍ በልጠው የሚያውቁበት ጊዜ ስለሆነ ማለት ነው። ከዛ በተጨማሪ ወላጆች ለልጆቻቸው ጥሩ ምሳሌ ሊሆናቸው ይገባል። ወላጅ ሀያ አራት ሰዓት ሙሉ ስልኩ ላይ ኮምፒውተሩ ላይ ቁጭ ብሎ ለልጁ ጊዜ ሳይሰጥ አይ አንተ አትጠቀምም ቢል ልጁ የሚማረው ነገር አይኖርም። ወይም ደግሞ አክሴፕት የመቀበሉ ነገር በጣም ዝቅ ያለ ነው የሚሆነው። ስለዚህ ወላጆች ለልጆች በጣም ጥሩ ምሳሌ ሊሆናቸው ይገባል። የስክሪን አጠቃቀም ላይ ዶክተር ቱሚን ጌታቸው ሲያጠቃልሉ ወላጆች ልጆችን ጸጥ ለማስባል አሊያም በተለያዩ ምክንያቶች ስልክ ሲሰጡና ቴሌቪዥን ሲገብቱ እየተላለፈ ያለው ነገር ለሕጻናቱ እድሜ የሚ መጠን መሆኑን ጊዜ ሰጥተው ማስተዋል አለባቸው ሲሉ በአጽንዖት አሳስበዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጥያቄያችን አብራችሁ ውስጥ ሆናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቢያኑ ሀሪክ ላይ ለጋቢና ቤ እያላችሁ አድርሱን። የደንገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ስጦን ግርማ በአርቶቱ ከመላይ አሜሪካ ድምፅ ባለሙያዎችን አዘጋቢዎች ጋር መሆን እዚህ ላይ እንሰናበታለን። ሰላም ጠናስጠልን። መልካም የሁድ ምሽት።